የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መጋቢት 1 2016 ዓ ም ስርጭታችን ጀመረ። ¶¶ ለአከራካሪ ቦታዎች እልባት ለመስጠት ሕዝበ ውሳኔ እንዲደረግ ከመግባባት ላይ መደረሱን እንደሚያውቁ የአማራ ማንነት ኮሚቴ አባላት አስታወቁ። ኛ እስከሚገባን ድረስ ተስማምተዋል። የአማራ ክልል ከነሱ ጋር መስማማቱን እርግጠኛ አይደለሁም። ዞሮ ግን በፌዴራል ደረጃ ቆጭ ብለው ተነጋግረውና ተስማምተው ስለነበረ ነው እኛን ያወያዩ። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራን ነው ቀድመን የሰማናቸው። ሙሉ ዘገባ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንላችኋል፣ አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ አብራን የምታመሸው ብራን ይሉናት ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን እስከ ምሽቱ አራት ሰዓት ድረስ ይቆያሉ። እናንተም እስከዚያው ሰዓት ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን አጫጭር ያለም ዜናዎች እናቀርብላችኋለን። እንግዲ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ። አሜሪካ በምዕራባዊ ከተማ በተፈጸመው ግድያ ላይ ምርመራ እንዲደረግ ጠየቀች። ጠቅላይ ሚኒስትር አብይና የትግራይ ክልል አመራሮች ለግምገማ ተቀምጠዋል። እንዲሁም የአሜሪካ ጠቅላይ ፍርድ ቤት በትረምፕ ላይ የቀረበውን ክስ በጥርጣሬ የተመለከተ የሚሉትና ሌሎችንም ዜናዎች ይዘናል። በቅድሚያ ወደ መጀመሪያው ዜና እናልፋለን። በኢትዮጵያ የአማራ ክልል ሰማንያ ሲቪሎች መገደላቸውን አንድ የአገር ውስጥ የሰብአዊ መብት ድርጅት እንዳረጋገጠ መግለጹን ተከትሎ የአሜሪካ መንግስት ምርመራ እንዲደረግ ጠይቋል። በሰሜን ጎጃም ዞን በምራዊ ከተማ በክልሉ የሚገኙ ታጣቂዎች ከፌዴራል ኃይሎች መጋጨታቸውን ተከትሎ የፌዴራሉ ኃይል አባላት ቤት ለቤት እየተዘዋወሩ ከ50 በላይ ሲቪሎች መግደላቸውን የአሜሪካ ድምፅ ያነጋገራቸው የአካባቢ ነዋሪዎች መግለጻቸው ይታወሳል። ከአማራ ክልል ምራዊ ከተማ የወጡትና ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ ያሳስበዋል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ አርብ ገልጸዋል። የሰብአዊ መብት ምርማሪዎች ካለገደብ በአካባቢው ገለልተኛ ምርመራ እንዲያደርጉ፣ ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ አምባሳደሩ ጥሪ አድርገዋል። በመራዊ ከተማ ተፈጽመዋል የተባሉት ግድያዎች በውስጥ ግጭቶች በታመሱት ከአማራም ሆነ ከሌሎች ክልሎች የተሰሙትን አስደንጋጭ የሁከት ሪፖርቶችን ተከትሎ የመጡ መሆኑን አምባሳደር ማሲንጋ አውስተዋል። በአማራ በኦሮሚያና በሌሎችም ክልሎች የታዩ ሁከቶችንና በደሎችን አስመልክቶ የወጡ ሪፖርቶች የመንግስትንም ሆነ ከመንግስት ውጭ ያሉ ኃይሎችን በተመሳሳይ ተጠያቂ እንዳደረጉ አምባሳደሩ ጠቅሰዋል። በመራዊ ከተማ ባለፈው ሳምንት የነበረውን ግጭት ተከትሎ ቤት ለቤት በመዘዋወር እና በጅምላ በተፈጸመ ግድያ ከ80 በላይ ሲቪሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ ባለፈው ማክሰኞ አስታውቋል። በአማራና በኦሮሚያ ክልል የሚታዩ ግጭቶች በአስቸኳይ እንዲቆሙ አዲስ አበባ የሚገኘው የአሜሪካ ኤምባሲ በዚህ ሳምንት ጥሪ ማድረጉ ይታወሳል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ከተቋቋመበት ጊዜ አንስቶ የነበሩትን ስራዎችና መሻሻሎች በጥልቀት ብሎ በገለጸው መንገድ መገምገም መጀመራቸውን ጽሕፈት ቤታቸው አስታውቋል። የፕሪቶሪያው የሰላም ስምምነት አፈጻጸም እና የድኅረ ግጭት መልሶ ግንባታ የግምገማው ትኩረት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ቢሮ በማኅበራዊ ትስስር ገጹ አመልክተዋል። በጠቅላይ ሚኒስትር ጽሕፈት ቤት እየተካሄደ ባለው የግምገማ መድረክ የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳና ከጦርነቱ በኋላ ለመጀመሪያ ጊዜ ከጠቅላይ ሚኒስትሩ ጋር ገጽ ለገጽ የተገናኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ሌሎች የጊዜያዊ አስተዳደሩ ከፍተኛ ኃላፊዎች እየተሳተፉ መሆናቸውን በገጹ ላይ በምስል ተጋርቷል። ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ጠቅላይ ሚኒስትሩ ምላሽ በሰጡበት ወቅት እጠቅሳለሁ። በፕሪቶሪያው የሰላም ስምምነት የፌዴራሉ መንግስትና የትግራይ ክልል ጊዜያዊ አስተዳደር በትብብር በርካታ ድሎችን አስመዝግበዋል ሲሉ ከስምምነቱ በኋላ ጥገና የተደረገላቸውንና አገልግሎት የጀመሩ የመሠረተ ልማት ተቋማትን ዘርዝረዋል። ቀሪ ሥራዎች እንዳሉ ጠቁመው በትብብርና በውይይት መፈጸም ይገባል ሲሉ አሳስበዋል። በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ በየመን አማጽያን የሚሰነዘረውን ጥቃት ለመከላከል በሚል አንድ የጀርመን ባህር ላይ የጦር መርከብ ትናንት ወደ አካባቢው መቅዘፍ ጀምሯል። የአውሮፓ ህብረት ተልእኮ አካል መሆኑም ተነግረዋል። ውሳኔው ለጀርመኖቹ ባህር ኃይል ከአስርት ዓመታት በኋላ የሚደረግ ትልቁ ተልእኮም ነው ተብሏል። የእስራኤልና የሐማስ ጦርነት መፈንዳትን ተከትሎ በየመን የሚገኙት እና በኢራን ይደገፋሉ የሚባሉት የሁቲ አማጽያን ካለፈው ህዳር ጀምሮ በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት ሲሰነዝሩ ቆይተዋል። ከፊልስጤማውያን ጋር ያላቸውን አጋርነት ለማሳየት የሚፈጽሙት ጥቃት እንደሆነ አማጽያኑ ይገልጻሉ። በቀይ ባህር ላይ 12 በመቶ የሚሆነው የዓለም የንግድ መርከቦች እንቅስቃሴ የሚካሄድበት ሲሆን የሁቴዎችን ጥቃት ተከትሎ መርከቦች በአፍሪካ ደቡባዊ ጫፍ በኩል እንዲዞሩ ተገደው ነበር። የመርከቦቹ ወጪም ሆነ የሸቀጦችን ዋጋ እንዲጨምር አድርጓል ተብሏል። የጀርመኑ የጦር መርከብ ከሁቲዎች ለሚሰነዘረው የሚሳኤልና የድሮን ጥቃት ምላሽ እንደሚሰጥና የንግድ መርከቦችንም እንደሚያጅብ ይጠበቃል። የጣሊያን የፈረንሳይና የቤልጅየም መንግስታትም ተልእኮውን ለመቀላቀል እንደሚሹ ማስታወቃቸውን የኤኤፍፒ ዘገባ አመልክቷል። የአሜሪካና የእንግሊዝ ኃይሎች ቀደም ሲል ጀምሮም የሁቲ አማጽያንን አቅም ለማሳሳት ተደጋጋሚ ድብደባ ሲያደርጉ ቆይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል በደቡብ ጋዛ በምትገኘው የራፋ ከተማ ላይ አዲስ ድብደባ ምሽቱን መፈጸመዋን አስታውቃለች። በጋዛ ሰርጥ በሐማስ ኢላማ ላይ የተደረገውን የአየር ድብደባ ያሳያል ያለውን ቪዲዮ የአገሪቱ ሰራዊት ዛሬ አርብ ለቋል። በጥቃቱ ህፃናትና ሴቶችን ጨምሮ ስምንት ሰዎች እንደተገደሉ የአይን ማኞችና የሆስፒታል ኃላፊዎች ተናግረዋል። ከባድ ፍንዳታ እንደነበር እና የሚኖሩበት ህንጻ መመታቱን እንዲሁም አስክሬኖችንም መሬት ላይ መመልከቱን ዊሳም ሞሰን የተባለ ነዋሪ ተናግረዋል። ድብደባው በራፋ አንድ የመኖሪያ ህንፃን እንዲሁም ዙዋይዳ በተባለችው ከተማ ደግሞ አንድ የትምህርት ቤት ህንፃን መምታቱን የአሶሴትድ ፕሬስ ዘገባ አመልክቷል። ጥቃቱ የመጣው የአሜሪካው ፕሬዝደንት ጆ ባይደን የ27 ሺህ ፍልስጤማውያንን ሕይወት የቀጠፈውን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናተናያሁ ወታደራዊ ዘመቻ ላይ ለመጀመሪያ ጊዜ የሰላ ትችት በሰነዘሩ በሰዓታት ውስጥ ነው። አሜሪካ በእስራኤል ላይ በይፋ ማስጠንቀቂያዎችን ብታወጣም ሐማስን ለማጥፋት በእስራኤል የሚደረገው ዘመቻ ጠንካራ ደጋፊ ነች። ዩክሬን የጦር ኃይሏ እስር አስር የሩሲያ አብራሪ አልባ አውሮፕላኖችን ወይም ድሮኖችን ምስራቃዊ ካርኪቭ ግዛቷ ውስጥ መታመጣሉን ገልጻለች። የሩሲያ የመከላከያ ሚኒስቴር በበኩሉ ትናንት ሌሊት 19 የዩክሬን አብራሪ አልባ አውሮፕላኖችን መተንጥለናል ሲል አስታውቋል። አብራሪ አልባ አውሮፕላኖቹ የተመቱት ኩርስክ፣ ብሪያንስክ እና ኦሪዮል በተባሉ የሩሲያ ግዛቶችና ጥቁር ባህር ላይ መሆኑ ተገልጿል። ቆንጅት ታዬ አጭር ዘገባ አላት። ሰሞኑን ሲወራ እንደሰነበተው ፕሬዚደንት ቮሎዲሚር ዜሌንስኪ የጦር ኃይሉን ዋና አዛዥ ጀነራል ቫለሪ ዛሉዥኔን አባረዋቸዋል። ጀነራሉ ላለፉት ሁለት ዓመታት ሀገራቸው ከሩሲያ የተከፈተባትን ወረራ ለመመከት ስታካሄድ የቆየችውን ውጊያ ሲመሩ የቆዩ ናቸው። ዜሌንስኪ በእሳቸው ምትክ ኮሎኔል ጀነራል አሌክሳንደር ሲሪስኪን ሾመዋል። ዛሬ የዩክሬን የጦር ኃይሎችን አመራር ለማሻሻል ወስኛለሁ። የስም ለውጥ ወይም ፖለቲካዊ እርምጃ አይደለም። ውሳኔው የተሰጠው ለጦር ኃይላችን ስርዓትና አመራር ሲባል ነው። የጦርነቱ አዛዦች የውጊያ ተሞክሮ እንዲያገኙ በማለትም ነው። የውጊያውን ግንባር ያየ እያንዳንዱ ወታደርና መኮንን ምን አይነት ውሳኔ እንደሚያስፈልግ ይገባዋል። በብዙዎች ዘንድ የዩክሬን ጀግና ተደርገው የሚታዩትን ጄኔራል ዛሉዥኔን እንዳነጋገሯቸው ፕሬዝደንቱ ገልጸዋል። ብዙዎች የወታደራዊ ጉዳይ አዋቂ ተንታኞች የዩክሬን ጦር ሰራዊት በፍጥነት ይደመሰሳል ይሉ በነበረበት ጊዜ የሞስኮን ኃይሎች መክቶ ላደረገው ውጊያ ስለሰጡት አመራር እንዳመሰገኗቸውን የገለጹት ፕሬዝደንቱ ጄኔራል ዛሉዥኔ ባወጡት መግለጫ ከፕሬዝደንቱ ጋር ትልቅ ትኩረት በሚፈልጉ ጉዳዮች ዙሪያ ተወያይተናል ብለው የውጊያ ግንባር ታክቲክና ስልት ለውጥ አስፈላጊ ሆኖ በመገኘቱ ውሳኔው ተሰጥቷል ብለዋል። በመጨረሻም የቀድሞ የአሜሪካ ፕሬዝደንት ዶናልድ ትራምፕ በመጪው ምርጫ እንዳይወዳደሩ ለማድረግ ሲካሄድ የነበረውን የሕግ ጥረት የአገሪቱ ጠቅላይ ፍርድ ቤት በከፍተኛ ጥርጣሬ ተመልክቶታል። በጠቅላይ ፍርድ ቤቱ የሚገኙትና የተለያየ አመለካከት ያላቸው ዳኞች ከሶስት ዓመታት በፊት በአሜሪካ ኮንግረስ ላይ ከተፈጸመው ጥቃት ጋር በተያያዘ ትራምፕ ተሳትፎ አድርገዋል፣ በዚህም የህገ መንግስቱን ማሻሻያ ቁጥር 14 ጥሰዋል፣ በመሆኑም የመንግስት ስልጣን መያዝ አይገባቸውም በሚል ትናንት በቀረበላቸው ክስ ላይ በርካታ ጥያቄዎችን አንስተዋል። ዳኞቹ ጉዳዩ የያዘው ህጋዊነት ላይ ጥርጣሬያቸውን መግለጽ ብቻ ሳይሆን ትረምፕን ከምርጫ ሂደት የማስወገዱ ተግባራዊነት ላይ ስጋታቸውን ገልጸዋል። በኮሎራዶ ክፍለ ግዛት የሚገኝ ጠቅላይ ፍርድ ቤት ከጥር ስድስቱ ዓመፅ ጋር ከነበራቸው ተሳትፎ ጋር በተያያዘ ትረምፕ የመንግሥት ሥልጣን መያዝ አይችሉም፣ በመሆኑም በምርጫ መወዳደር አይችሉም ሲል የሰጠው ውሳኔ በይግባኝ ለአገሪቱ ፍርድ ቤት ለአገሪቱ ጠቅላይ ፍርድ ቤት ትናንት ቀርቦ ነበር። አንድ ክፍለ ግዛት የግዛቲቱን ነዋሪዎች ብቻ ሳይሆን የሀገሪቱን ዜጎች በሙሉ የሚመለከት ውሳኔ እንዴት ሊያስተላልፍ ይችላል? ሲሉ ከጠቅላይ ፍርድ ቤት ዳኞች አንዷ የሆኑትና ወደ ተራማጅ አስተሳሰብ ያደላሉ የሚባሉት ኤሌና ኬግን ጠይቀዋል። ጥያቄያቸው ሌሎቹንም ዳኞች የሚያሳስብ መሆኑ ተነግሯል። የወግ አጥባቂ የሆኑት ኤሚ ባሬት በበኩላቸው አንድ ክፍለ ግዛት የሚወስነው ጉዳይ አይመስለኝም ሲሉ ተደምጠዋል። ጠቅላይ ፍርድ ቤቱ የቅድመ ምርጫ ከሚካሄድበት የካቲት 26 ቀን በፊት ውሳኔውን ሊያሳውቅ ይችላል ተብሏል። ክቡራትና ክቡራን የአርብ ምሽት ዜናችን በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳችኋለሁ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ጀነራል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋም አብሮኝ ያሉ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያውናት ዋና አዘጋጃችን ደግሞ ጽዮን ግርሚያ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ የታዩ ናቸው። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 205 9942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ ንሻገር። በትግራይና በአማራ ክልሎች የይገባኛል ጥያቄ ለሚነሳባቸው አከራካሪ ቦታዎች የመጨረሻ እልባት ለመስጠት ህዝበ ውሳኔ እንዲደረግ ከመግባባት ላይ መደረሱን እንደሚያውቁ የወልቃይትና ራያ የአማራ ማንነት ኮሚቴዎች ገልጸዋል። ለአፈጻጸሙ የሚረዱ እንቅስቃሴዎችም ተጀምረው እንደነበረ የኮሚቴዎቹ አመራሮች ለአሜሪካ ድምፅ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ሰሞኑን ባወጣው መግለጫ የፌዴራሉ መንግስት ህዝበ ውሳኔ እንዲካሄድ ከመግባባት ላይ ተደርሶ ነበር ማለቱ ፍጹም የተሳሳተና የፕሪቶሪያው የሰላም ስምምነት መሰረት በህገ መንግስቱ የሚፈቱ ካሏቸው ጉዳዮች ውጭ ነው ብሏል። የፌዴራሉ መንግስት ኮሚኒኬሽን አገልግሎት ህዝበ ውሳኔን አስመልክቶ የጠቀሳቸውን ነጥቦች መነሻ ያደረገው መስፍን አራጌ በራያና በወልቃይት ዞኖች የሚገኙ የአማራ ማንነት ኮሚቴ አባላትን አነጋግሯል። ዘገባው በመቀጠል ይቀርባል። የፌዴራል መንግስት ኮሚኒኬሽን አገልግሎት ባለፈው ጥር 23 ቀን 2016 ዓ ም ባወጣው መግለጫ ከአማራ ክልል ጋር የይገባኛል ውዝግብ የሚነሳባቸውን አካባቢዎች በህዝበ ውሳኔ ለመፍታት ከትግራይ ክልል ጋር ስምምነት እንደተደረሰ መጥቀሱን የትግራይ ክልል ጊዜ አስተዳደር ያጣጣለው ጥር 27 ቀን 2016 ዓ ም ባወጣው መግለጫ ነበር። ጊዜ አስተዳደሩም ሆነ ፌዴራል መንግስቱ በፕሪቶሪያው የሰላም ስምምነት ህገ መንግስቱን መሰረት አድርገው ጉዳዩን ለመፍታት ከደረሱበት ስምምነት ስምምነት እንዲሁም ካላቸው ስልጣን ውጭ የሆነ ተግባር ነው ሲል ተችቶታል። ጉዳዩንም ፍጹም የተሳሳተና ተቀባይነት የሌለው በማለት ነበር ውድቅ ያደረገው። መግለጫው ፕሪቶሪያ ላይ ተደረገ የተባለውን ስምምነት ከማውሳት ባለፈ የአወዛጋቢ ቦታዎቹ ጉዳይ እንዴት እንደሚፈቱ ያለው ነገር የለም። የወሎራ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ የይገባኛል ውዝግብ ያሉባቸው አካባቢዎች ጥያቄዎች በህዝብ ውሳኔ እንዲፈቱ እንቅስቃሴ የተጀመረው የትግራይ ጊዜ አስተዳደር እያወቀው ነው በማለት ይከራከራሉ። ይህ እስከሚገባን ድረስ ተስማምተዋል። የአማራ ክልል ከነሱ ጋር መስማማቱን እርግጠኛ አደለሁም። ዞሮ ግን በፌዴራል ደረጃ ቆጭ ብለው ተነጋግረውና ተስማምተው ስለነበረ ነው እኛን ያወያዩን። እነሱ ስለተስማሙ ነው የአስመላሽ ኮሚቴውን ጠርተው ሀሳብ ሼር ያደረጉን። ሐምሌ ላይ በነበረን ስብሰባ ላይ ትንሽ ተጨቃጭቀን ነበር። ግን በቃ ሌላ ምርጫ የለም ሲባል ከፌዴራልም ከክልሉ የመጡ ሰዎች ናቸው ያወያዩ። ስምን ላይ ደርሰው ነበር ሐምሌ ላይ። ከዛ ለተግባራዊነት እንደገና ደግሞ መከላከያ ህዝቦችን እንዲያወያይ ተደርጓል። አላማጣ ላይ ከተማ መጥቶ ራያ አላማጣ ገጠርም ወጥቶ ህዝቡን አወያይቶ በቃ ይህን ታውን ሰጥቷል። ህዝቡ እኛ ቀደም ሲል ቀመጠው አቅጣጫ መሰረት ባናምንበትም ተቀብለ ነው ለሰላም የሚከፈል ዋጋ ስለሆነ ሀገሪቱንም በዘላቂ የሚያረጋጋ መሆኑ አንጻር። የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት ኮሚቴ አስተባባሪ ዋኘው ደሳለኝም በተመሳሳይ ከእኛ አካባቢ አኳያ እኛ ያስገባ ነው በፖለቲካዊ ውሳኔ ወይም በፌዴሬሽን ምክር ቤት ውሳኔ የተሰጠው የሚል ነው። እኛም ከዛ ውጭ ግን ራያ አካባቢና ጠለምት አካባቢ ለህዝበ ውሳኔ ጉዳይ እንዲያልቅ የጋራ ተደርጎ ስምምነት ላይ ተደርሶ ወደዚህ ተግባራዊ እንቅስቃሴ ተገብቷል። ከአምቤ ነሐሴ ወር ጀምሮ ህዝበ ውሳኔ ለማስኬድ በጣም ሰፋፊ ስራዎች ተሰርተዋል። በዚህ ቅድመ ዝግጅት ላይ ነው ያሉት። ከነዚህ አካባቢዎች ቀጥሎ የወልቃይት ጠገዴ ጉዳይ እጅግ ከሌላው አካባቢ በከፋ መንገድ በጣም ውስብስብ ችግሮች ያሉበት ስለሆነ ራያና ጠለምት ካለቀ በኋላ ቀጥሎ የሚታይ እንደሆነ ነው የተቀመጠው ማለት ነው። በህዝብ ተወካዮች መድረኮችን እየተሰጡ ያሉት እንትኖች ሰላም ሲባል ህዝበ ውሳኔ እንደሆነ ተደጋጋሚ ሲነገር የቆየ እንጂ ዛሬ ላይ የተሰጠ መግለጫ አይደለም። የትግራይ ክልል ጊዜያዊ አስተዳደር ደግሞ በፌዴራል መንግስቱ በኩል እንዲህ አይነት መግለጫ መውጣቱ የፌዴራል መንግስቱ የመፍትሄው አካል መሆን ሲገባው የችግሩ አካል ለመሆን የወሰነ ያስመስለዋል ሲል ይተቻል። የወሎ ራያ የአማራ ማንነትና ወሰና አስመላሽ ኮሚቴ ሰብሳቢ በአንጻሩ የጊዜያዊ አስተዳደሩን መግለጫ አሳሳቢና ለዳግም ደም አፋሳሽ ግጭት የሚዳረግ ሲሉ መታል። አሁን እነሱ ህዝበ ውሳኔውን አልተቀበልንም አለ። ኦኬ፣ ህዝበ ውሳኔውን ካልተቀበሉት ምንድን ነው መፍትሄ የሚሆነው? ወደ ታሪክ እንግባ፣ ወደ ነበረው አወሳሰድ እንግባ። የትኛው ነው ሊሆን የሚችለው? ዳግም ወደ ጦርነት? በጦርነቱስ ማነው አሸናፊ የሚሆነ ዘላቂ አሸናፊ የሚሆናለ? ስለዚህ ለሁላችንም የሚያስማማው ነገር ከጭፍን ጥላቻ ወጥቶ ህዝቡ የሚፈልገው እንዲሆን በሰላምና በፍቅር የሚቀጥልበትን መንገድ መፍጠር ካልሆነ በስተቀር በመገፋፋት የሚመጣ ነገር የለም። የወልቃይት ጠገዴ ሰቲት ሑመራ ዞን የማንነት ኮሚቴ አስተባባሪው በተመሳሳይ በትግራይ ክልል ጊዜ ጊዜ አስተዳደር የተሰጠው መግለጫ በብዙሃኑ የሰላም ፍላጎት ላይ ተጽዕኖ የሚያሳድር ነው ብለዋል። ከአማራ ክልል መንግስት ኮሚኒኬሽን ቢሮ ተጨማሪ ማብራሪያ ለማግኘት ሙከራ ብናደርግም አላገኘናቸው። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳ ያሀለፎም የራያ ዓላማጣን ጉዳይ አስመልክቶ ከወራት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ የራስን ማንነት ለመወሰን ለክልሉ ምክር ቤት በህጋዊ መንገድ መቅረብ ያለበት ጥያቄ አልቀረበም፣ የተፈናቀሉ የትግራይ ተወላጆች አልተመለሱም በራያ አላማት አካባቢ ያሉት ሰዎች ከሌሎች የአማራ አካባቢዎች መጥተው እንዲሰፍሩ የተደረጉ እንጂ ቀደምት ነዋሪዎች ስላልሆኑ ህዝበ ውሳኔ ለማካሄድ አይቻልም ሲሉ ተናግረው ነበር። የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት ደግሞ አካባቢው ወደ ትግራይ የተካለለው ህገ መንግስቱ ከመጽደቁ ከ987 ዓ ም በፊት እንደሆነ አውስተው ይኸውም ህወሀት በጉልበት ያደረገው እንጂ በህዝብ ይሁንታ እንዳልነበር ተናግረዋል። ያም ሆኖ ለትግራይ ክልል ምክር ቤት ያቀረብነው ጥያቄ ምላሽ ያገኝ ሁለት ዓመት በመቆየቱ ጉዳያችንን ለፌዴሬሽን ምክር ቤት አቅርበናል፣ ያሉት የኮሚቴ አባላቱ በአሁኑ ሰዓት በመቶ ከሚቆጠሩ ፖለቲከኞች በቀር ያልተመለሰ የትግራይ ተፈናቃይ እንደሌለና ከሌሎች አካባቢዎች መጥቶ የሰፈረ አለመኖሩንም በገለልተኛ አካል ማረጋገጥ እንደሚቻል አመልክተዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀደም ብሎ መስፍን አድራጌ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኤችአይቪ ኤድስ ስርጭትን ለመከላከልና ተጽዕኖን ለመቋቋም ከሶስት ቢሊዮን ዶላር በላይ ወጪ በማድረግ ከፍተኛ አስተዋጽኦ ማበርቀቱን የዩናይትድ ስቴትስ ፕሬዚደንት የአስቸኳይ ጊዜ የኤችአይቪ ኤድስ ምላሽ እቅድ ፔፋር አስታውቋል። ግጭቶች ግን በተለይም በቅርብ ጊዜያት በመርሃ ግብሩና በአገሪቱ የብሔራዊ የጤና ስርዓት ላይ አሉታዊ ተጽዕኖ ማሳደራቸውን የመርሃ ግብሩ የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካሳዳን ለቪኦኤ ገልጸዋል። ግጭቶቹ የሕክምና አገልግሎትና የመድኃኒት አቅርቦትን እንደሚያስተጓጉሉ ተጠባባቂ አስተባባሪው ጠቅሰዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግረናል። ከ ከሀያ ዓመታት በፊት የተጀመረው የዩናይትድ ስቴትስ ፕሬዚደንት ኤች አይ ቪ ኤድስን የመቆጣጠር አስቸኳይ እቅድ ወይም በምህፃሩ ፔፋር በኢትዮጵያ ከፍተኛ ውጤት ማስመዝገቡን በኢትዮጵያ የመርሃ ግብሩ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምፅ በሰጡት ቃለመጠይቅ ተናግረዋል ለመርሃ ግብሩ መጀመር ምክንያት የሆነውንና ከፍተኛ ማህበራዊ ቀውስ ያስከተለውን የኤችአይቪ ኤድስ ስርጭትን ለመግታት የሚያስችሉ በሽታውን የመከላከል፣ የምርመራ፣ የክብካቤና የሕክምና ስራዎች መተግበራቸውን ቤንጃሚን ካስዳን አብራርተዋል። በእንቅስቃሴውም በመላው ዓለም የ25 ሚሊዮን ሰዎችን ሕይወት መታደግ እንደተቻለ ተናግረዋል። በኢትዮጵያም በሺዎች የሚቆጠሩ ሰዎች የመርሃ ግብሩ ተጠቃሚዎች ሆነዋል ብለዋል። ባለፉት 20 ዓመታት የፔፋር መርሃ ግብር በኢትዮጵያ የኤችአይቪ ኤድስ ስርጭት ለመቆጣጠር ከ3 ቢሊዮን ዶላር በላይ ወጪ አድርጓል። እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የበሽታው ስርጭት በኢትዮጵያ በ73 በመቶ ቀንሷል። የሞት መጠኑ ደግሞ በ50 በመቶ ወርዷል በተጨማሪም ፔፕፋር ከ475000 በላይ ለሚሆኑ ሰዎች የጸረ ኤችአይቪ ኤድስ መድኃኒት በመስጠት ከሞት ታድጓቸዋል ይህ ትልቁ ስኬታችን ነው ቤንጃሚን ካስዳን አክለውም ባለፈው የአውሮፓውያኑ 2023 በኢትዮጵያ ከ2.5 ሚሊዮን በላይ ሰዎች የኤች አይ ቪ ምርመራና የምክር አገልግሎት እንደተሰጣቸው አስታውሰዋል። በመርሃ ግብሩ አማካኝነት ወደ 400 ሺህ የሚደርሱ ለችግር የተጋለጡ አሳዳጊ አልባ ሕፃናት ድጋፍ እንዳገኙም አስረድተዋል። በዚሁ ዓመት የተመደበው 112 ሚሊዮን ዶላር በጀትም በመርሃ ግብሩ ወጣቶችንና ጎልማሶችን ማዕከል ያደረገ የጤና አገልግሎት ለመስጠት እየዋለ መሆኑን ተናግረዋል። መርሃ ግብሩ የሀገሪቱን የጤና ስርዓት በማሻሻል በኢትዮጵያ አጠቃላይ ኢኮኖሚያዊ ምርት እንዲጨምር ማገዙንም አስተባባሪው ገልጸዋል። እነዚህ ስኬቶች እንደተጠበቁ ሆነው ፔፋር ፈተናም ገጥሞታል ይላሉ ቤንጃሚን። ከቅርብ ጊዜያት ወዲህ በኢትዮጵያ ያለው ግጭት በስራዎቻችን ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም ችግሩ ሰዎች በመራግብሩ የሚሰጠውን አገልግሎት ማለትም እንክብካቤ ምርመራ ምክርና መድኃኒት እንዳያገኙ ያስተጓጉላል ሌላው ፈተና ደግሞ ከሀገሪቱ የኢኮኖሚ ሁኔታ ጋር የተያያዘ ነው የዋጋ ግሽበቱ እየናረ በመምጣት በአጋሮቻችን እንቅስቃሴ ላይ ተጽዕኖ አሳድሯል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምሕፃሩ ዩኤስኤድ እና የአሜሪካ የበሽታዎች መቆጣጠሪያ ማዕከል ወይም ሲዲሲ ከ65 ሀገር በቀል አጋር ድርጅቶች ጋር በመሆን በተገበሩት የፔፋር መርሃ ግብር በሁለት አስርተ ዓመታት ተመዝግበዋል ካሏቸው ስኬቶች አንዱን በመጥቀስ ያስረዳሉ። ከጥቂት ወራት በፊት በአዲስ አበባ በሚገኘው የዘውዲቱ መታሰቢያ ሆስፒታል ያየሁት የሚደንቅ የስኬት ታሪክ ነበር። ሆስፒታሉ በፔፕፋር መርሃ ግብራችን የኤች አይ ቪ ኤድስ ስርጭትን ለመቆጣጠር ትልቅ ድጋፍ ካደረግንላቸው ተቋማት አንዱ ነው። በሆስፒታሉ ውስጥ ቫይረሷ በደማ ውስጥ ከነበረባት አንዲት እናት ጋር ተገናኘው። ልጇ ከቫይረሱ ነፃ ሆኖ ነበር የተወለደው። በመላው ኢትዮጵያ እንዲህ አይነት በሺዎች የሚቆጠሩ የስኬት ታሪኮች አሉ። በዓለም አቀፍ ደረጃም በመርሃ ግብሩ በተሰጠ ድጋፍ አምስት ሚሊዮን ህጻናት ከኤች አይቪ ነፃ ሆኖ ተወልደዋል። ይህ የመርሃ ግብሩ አንድ ትልቅ ስኬት ነው። ለፔፋር መርሃ ግብር ስኬታማነት የኢትዮጵያ መንግስትና ህብረተሰቡ ትልቅ አስተዋጽኦ ማድረጋቸውን የገለጹት በኢትዮጵያ የመርሃ ግብሩ ተጠባባቂ አስተባባሪ ቤንጃሚን ካስዳን አገልግሎቱ ቀጣይነትና ዘላቂነት እንዲኖረው እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለው። የአሜሪካ ድምፅ የአርብ ምሽት ስርጭቶች ይቀጥላሉ። በመቀጠል ደግሞ ወደ የአፍሪካ ስደተኞችን ጉዳይ ወደሚመለከት ዘገባ እንሄዳለን። ከአፍሪካና ከመካከለኛው ምስራቅ አገሮች ተሰደው ወደ ምዕራብ አውሮፓ ሀገሮች ለመሻገር ሲሞክሩ ቦስኒያ ወንዝ ውስጥ ሰጥመው ለሞቱ ማንነታቸው የማይታወቁ ፍልሰተኞች በእብነበረድ የተሰሩ የመቃብር ምልክቶች ተሰርቶላቸዋል፣ የመታሰቢያ ሐውልትም ቆሞላቸዋል። በአሶሽየትድ ፕሬስ የተጠናቀረውን ዘገባ ቆንጅታየ ታሰማናለች። ቦስኒያንና ሰርቢያን በሚያዋስነው ድሪና ወንዝ ዳርቻ ላይ ባሉ የቦዝኒያ ከተሞች ጠንከር ያሉ የመቃብር ምልክቶች የተሰሩላቸው በርካታ መቃብሮች ይታያሉ። ባለፉት ዓመታት ምዕራብ አውሮፓ ለመሻገር ሊሞክሩ ወንዝ ውስጥ ሰጥመው ለቀሩ ፍልሰተኞች የተሰራ ቋሚ የማረፊያ ስፍራ ነው። በቦዝኒያ ድንበር በኩል ከወንዙ ውስጥ የወጡት አስከሬኖች አብዛኞቹ ከመቆየታቸው ብዛት ተበላሽተው የተገኙ ናቸው። የአስከሬን ምርመራ ይደረግና ማንነታቸው የማይታወቅ ተብለው ይቀበራሉ። አገር ቤት ጥለውት የተጓዙት ቤተሰብና ወገን ስለማረፋቸው የሚያውቀው ነገር አይኖርም። አስከሬን የሚወስድም የለም። በጀርጂና በምትባል ትንሽ የቦዝኒያ ከተማ የአደጋ ሰለባዎች ፍለጋና እርዳታ አገልግሎት ሹሙ ኔራድ ጆቫኖቪች እንዳሉት አስከሬኖቹ ከመበላሸታቸው ብዛት የሟቾቹን እድሜ በአስከሬን ምርመራ ብቻ እንጂ ለማወቅ አይቻልም። በ2016 ጀምረን አልፎ አልፎ ከወንዝ ውስጥ የማን እንደሆኑ የማይታወቁ አስክሬኖችን እናወጣ ነበር። በ2018 ግን እየበዛ ሄደ። አሁን በየዓመቱ እስከ አስር አስክሬኖች ከወንዝ ውስጥ እናወጣለን። ትክክለኛውን ቁጥር በእርግጠኝነት ባላውቅም እስካሁን ከድሪና ወንዝ ከ40 እስከ 50 ሳናወጣ አልቀረንም። የተሻለ ኑሮ ፍለጋ ወደ አውሮፓ ሲጓዙ ወንዝ ውስጥ የቀሩት 41 ፍልሰተኞች አስከሬኖች ያረፉበት ቦታ ላይ የነበሩት እየፈራረሱ ያሉ የእንጨት ምልክቶች ተነስተው አሁን ጠንከር ያሉ በእምነበረድ የተሰሩ ሐውልቶች ቆመውላቸዋል። ሁሉም እንደ አውሮፓውያን አቆጣጠር ከ2017 ወዲህ ከድሪና ወንዝ ውስጥ የወጡና በሦስት ከተሞች ተቀብረው የነበሩ ናቸው። ፍልሰተኞች ቦዝኒያ የሚደርሱት በደቡብ ምስራቁ በኩል ሰርቢያንና ሞንቴኔግሮን በሚከፍለው ጥቅጥቅ ደንና ወንዞች በኩል አልፈው ነው። ከዚያ በኋላ ነው ቦዝኒያን ከአውሮፓ ህብረት አባሏ ከክሮኤሽያ ጋር ወደሚያዋስነው የቦዝኒያ ሰሜን ምዕራብ ጠርዝ ለመድረስ የእግር ጉዟቸውን የሚያያዙት። ቦዝኒያ መጀመሪያ ላይ ፍልሰተኞቹን ለማስጠለል እምብዛም ፍላጎት አልነበራትም። እናም በሺዎች የሚቆጠሩ ወንዶች፣ ሴቶችና ህጻናት በየቦታው መጠለያ እየቀለሱ በጉስቁልና በመኖር ምዕራብ አውሮፓ የሚደርሱበትን እድል ይጠባበቃሉ። ዶክተር ቪዳክ ሴሚክ ከወንዙ ውስጥ ከተገኙ አስከሬኖች ውስጥ አርባ የሚሆኑትን መርምረዋል። ሰጥመው የቀሩ ብዙዎች አሉ። ካስከሬኑ የተወሰዱ ናሙናዎች ለስድስት ወር ጊዜ መቀመጥ አለባቸው። ድንገት ቤተሰብ መጥቶ ማመሳከሪያ መረጃ ቢፈለግ በሚል ነው። የእነዚህ ሰዎች ናሙናዎች ማንነታቸው የማይታወቅ ተብለው ተመዝግበው ይቀመጡ እንጂ አባትና እናት፣ ወንድም፣ እህት አላቸው ያሉት ዶክተር ቪዳክ ሲማክ ናሙናዎቹ መቀመጥ ያለባቸው ለስድስት ወር ብቻ ቢሆንም እሳቸው ግን ረዘም ላለ ጊዜ እንደሚያስቀምጡ ተናግረዋል። እያንዳንዱን መረጃ ማጋራት አይገባኝም ግን እያንዳንዱ የእነዚህ ሰዎች አስክሬን ለሀገራቸው መሬት ለተወለዱበት ከተማ፣ ለመንደራቸው መብቃት አለበት የሚል እምነት ስላለኝ ነው። ሁሉም አስክሬኖች የዘረመል ናሙና ምርመራ እንዲደረግላቸው የሚያስገድድ ደንብ እንዲወጣ፣ ሌላ ሀገር ያሉ ሰዎች ባልካን ሀገሮች ውስጥ ደብዛቸው የጠፉባቸውን ቤተሰቦቻቸውን የሚፈልጉበት የኢንተርኔት መረጃ ቋትም እንዲፈጠር ዶክተሩ ጠይቀዋል። አስክሬኖቹ ላይ ያሉ ምልክቶችና ጠባሳዎችንም ይመዘግባሉ። ከለበሱት ልብስ ላይም ቆርጠው ያስቀምጣሉ። የሁለቱ ወጣቶች አስክሬኖች አፍጋኒስታን ውስጥ የመጨረሻ ማረፊያቸውን ማግኘታቸውን የሚያሳየውን ፎቶግራፍ ስመለከት እጅግ ረካሁ። ምክንያቱም እነዚህ ሁለት ሰዎች ለአገራቸው አፈር በቅተዋልና። በስደት ጉዞ ላይ ያሉ ደብዛቸው የጠፋባቸውን የሚወዷቸውን ሰዎች ፍለጋ የሚመጡ ቤተሰቦችን መርዳት ያስደስተኛል ብለዋል ዶክተር ቪዳክ። አለመታደል ሆኖ ቤጂሊና ከተማ ውስጥ የተቀበሩ ማንነታቸው የማይታወቅ ብዙ ፍልሰተኞች አሉ። በክብር የሚያርፉበት ቦታ ልናዘጋጅ ይገባል ብለን ስላመንን ነው። ምክንያቱም እነዚህ ሰዎች ከእኛ በምንም አይለዩም። በሰብአዊ ፍጡራንነታችን ሁላችንም አንድ ነን። የቦዝኒያ ከተሞች አስተዳደሮች እና የቀብር አስፈጻሚ ድርጅቶች እንዲሁም ሌሎችም የእሳቸውን ሀሳብ የደገፉላቸው ሲሆን ቢሮው ኦስትሪያ ቪየና ውስጥ የሆነው የሰብአዊ መብት ድርጅት ባልካን ራውት የገንዘብ ድጋፍ አድርጓል። በየሊና ከተማ ውስጥ የሚገኘው መካነ መቃብር የፈራረሱት የእንጨት ምልክቶች ተወግደው በጥቁር እብነበረድ በተሰሩ ምልክቶች ተተክቷል። ከነ ህልማችሁ ድሪና ወንዝ ውስጥ የቀራችሁትን ስደተኞች ፈጽሞ አንረሳችሁም የሚል ጽሁፍ የሰፈረበት የእብነበረድ መታሰቢያ ሐውልትም ቆሞላቸዋል። ቁንጅታዬን እናመሰግናለን። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን። ወትሮውንም ቢሆን ዌስት ባንክ ውስጥ ተዘዋውሮ ዘገባዎችን ማቅረብ ፈታኝ መሆኑን ጋዜጠኞች ይናገራሉ። ይሁንና የመስከረም 26ቱ ጥቃት ከደረሰበት ጊዜ አንስቶ ጀምሮ ግን በአካባቢው ተዘዋውሮ ለመዘገብ የሚሞክሩ ጋዜጠኞች ተጨማሪ ፈተናዎች እየገጠሟቸው ነው። የአሜሪካ ድምጽዋ ሲሊያ ሜንዶዛ ከኢየሩሳሌም ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ አቀናብሮታል። ከዌስት ባንክ መዘገብ ለፍልስጤማውያንም ሆነ ለእስራኤላውያን ጋዜጠኞች ሁሌም ፈተናዎች ያልተለዩት ስራ ነው። ከመስከረም 26ቱ የሐማስ የሽብር ጥቃትና እስራኤል ከወሰደችው የመልሶ ማጥቃት እርምጃ በኋላ ግን ሁኔታዎች ይበልጥ አደገኛ ገጽታ መላበስ ያዙ። ለአልጀዚራ ጋዜጠኞች ብቻ ሳይሆን ለሁሉም ጋዜጠኞች ማለት ይቻላል እጅግ አደገኛ ሁኔታ ነው ያለው። ሆኖም እኛ በተለይ የብረታ ዋጋ እየከፈልን ይመስላል ለዚህም ምክንያቱ አደገኛ የሚባሉትን ስፍራዎች ጨምሮ ጋዛ ውስጥ በሚገኙ የተለያዩ አካባቢዎች በስፋት በመንቀሳቀስ የሚሆነው ሁሉ ለመዘገብ በመሞከር ላይ በመሆናችን ነው። አንዳንድ ጋዜጠኞች እንደሚያስረዱትም በሁለቱም በኩል ስለሚደረጉ ወታደራዊ እንቅስቃሴዎች ዘገባ ማቅረብ ሁልጊዜም ገደቦች የበዙበት ነው። ኢንጀነራል ከመስከረም 26 በፊትም ቢሆን በአጠቃላይ ዌስት ባንክ ውስጥ ተዘዋውሮ ወታደራዊ እንቅስቃሴዎችን የሚመለከቱ ጉዳዮች ላይ መዘገብ ፈታኝ ነበር። በተለይ ደግሞ ለፍልስጤማውያን ጋዜጠኞች፣ ለእስራኤላውያን ጋዜጠኞችም ቢሆን ተመሳሳይነት አለው። እስራኤላውያን ጋዜጠኞች በፍልስጤም አስተዳደር ቁጥጥር ስር ወዳሉ አካባቢዎች መንቀሳቀስ የሚችሉበት አጋጣሚ እጅግ ውሱን ነው። ከዌስት ባንክ ለመዘገብ መሞከር የእስራኤላውያን ሰፋሪዎችንና የእስራኤል እንዲሁም የፍልስጤም ሕግ አስከባሪዎችን ጥቃቶች ጨምሮ በርካታና የተለያዩ አደጋዎችን ይደቅናል። ስ ስ ፕሬስ የሚለውን ጋዜጠኛ መሆኔን የሚያሳየውን መኪና ላይ ተለጥፎ የነበረ ምልክት አነሳሁት፣ ምክንያቱም ማንኛውም ጋዜጠኞችን ያሳፈረ ተሽከርካሪ የእስራኤል ጦር ሰራዊትና የሰፋሪዎች ጥቃት ኢላማ ሊሆን ስለሚችል። በሌላ በኩል በጋዜጠኞች ላይ የተነጣጠሩ ድርጊቶችን ይፈጽማል የሚለውን ክስ የእስራኤል መንግስት አስተባብሏል። የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ለአሜሪካ ድምፅ በኢሜይል በሰጠው ምላሽ ከተገደሉ ጋዜጠኞች ገሚሱ አሸባሪዎች ናቸው ሲል ወንጅሏል። ይሁንና ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ከትላንት በስቲያ ረቡዕ ይፋ ባደረገው መረጃ እንዳረጋገጠው አራት ወራት ባስቆጠረው የእስራኤልና የሐማስ ጦርነት የተገደሉ ጋዜጠኞች 85 ሲሆኑ ሁሉም ማለት በሚቻል ደረጃ ፍልስጤማውያን ናቸው። አራት እስራኤላውያንና ሦስት ሊባኖሳውያንም ይገኙባቸዋል። የፍተሻ ኬላዎችና የተለያዩ እገዳዎች በመኖራቸውም በዌስት ባንክ የነበረው ነጻ እንቅስቃሴ በእጅጉ መቀነሱ ተመልክቷል። በፍልስጤማውያን ጋዜጠኞች ላይ የተነጣጠሩ ጥቃቶች ናቸው። ቤተሰቦቻቸውንም የጥቃታቸው ይላም ያደርጋሉ። እናም ሕይወት በእጅጉ እንዲወሳስብባቸው የሚያደርጉ ናቸው። አንዳንድ ፊልስጤማውያን ጋዜጠኞች በግጭት ሁኔታዎች ውስጥ የሚሰሩ ቡድኖችን ለመርዳት የአደጋ ጊዜ ዕቅዶች ያሉትን እያዘጋጁ ናቸው። እስራኤላውያኑ ጋዜጠኞች በበኩላቸው አሁንም ትኩረት ያደረጉት ሐማስ እጅ በሚገኙት ታጋቾችና 1200 ሰዎች በተገደሉበት የቀደመው የሽብር ጥቃት ላይ ነው የእስራኤል መገናኛ ብዙኃን ይላሉ። ሳራ ጉስቲ I can tell you that the audience really want the journalists to rally around the flag and they don't want to see any criticism. They are not open and cannot contain any human stories coming from the other side. Now they cannot contain, um, you know. ታዳሚው በእርግጥ የሚፈልገው ጋዜጠኞች በብሔራዊ ስሜት እንዲንቀሳቀሱ መሆኑን ልነግርህ እችላለሁ እና ምንም አይነት ትችት ማየትን አይፈልጉም። ምንም አይነት ሌላ ሀሳብ የመስማት ፍላጎትም የላቸውም። ከሌላኛው ወገን የሚሰሙ ታሪኮችንም ዘጋቢዎች ማካተት አይችሉም። አሁን በጋዛ ስላለው የሰብአዊ ቀውስ በጣም የበዙ ዝርዝሮች በዘገባዎች ተካተው ማየት አይችሉም። ለዚያ ጨርሶ ግድ የላቸውም። ስለ እሱ መስማትም አይፈልጉም። አሁንም በመስከረም ሀያ ስድስት በደረሰው ውድመት እንደ ተዋጡ ናቸው። ያም ዘገባ ዓለም አቀፍ የመገናኛ ብዙሃን ከሚያቀርቡት ወይም ከሚዘግቡበት በእጅጉ ይለያል። ማን ወደ ጋዛ መግባት እንደሚችል የእስራኤል መከላከያ ኃይል እየተቆጣጠረ በመሆኑም ነጻ ጋዜጠኞች ወደ ጋዛ ገብተው ስለ ጦርነቱ ዘገባ ማቅረብ የሚችሉበትን መንገድ በመጠየቅ ላይ ናቸው። አሉላን አመሰግናለሁ። ዋሽንግተን ዲሲ ላይ የስቱዲዮ ሰዓታችን እንደሚያመላክተው ከቀኑ 7 ሰዓት ከ34 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ34 ደቂቃ ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ ተሻግረናል። የመጀመሪያው ዘገባ የኢትዮጵያ የማህበረሰብ መርሃ ግብርን ይመለከታል። የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስ አይዲ ስር ተደራጅቶ ካለፈው ዓመት ጥር ጀምሮ ሲንቀሳቀስ የቆየው የኢትዮጵያ የማኅበረሰብ ተሳትፎ መርሃ ግብር በድሬድዋ ከተማ ባዘጋጀው የምክክር መድረክ እቅዱን ለባለድርሻ አካላት አስተዋውቋል። እቅዱ በኢትዮጵያ የሲቪክ ማኅበራትን በቁጥርና በአቅምም የማጠናከር ፋይዳ እንደሚኖረው የመርሃ ግብሩ አስተባባሪ ወይዘሮ ብሌን አስራት ለቪኦኤ ገልጸዋል። አዲስ ቸኮር የዚህን ጉዳይ ዝርዝር ይነግረናል። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም በምጻሩ ዩስኤዲ የኢትዮጵያ የማህበረሰብ ተሳትፎ ፕሮግራም አስተባባሪ ወይዘሮ ብሊዮን አስራት የ20 ሚሊዮን ዶላር ጠቅላላ በጀት የተያዘለት ፕሮግራም የአራት ዓመት የተግበራ ጊዜ እንደሚኖረው ገልጸዋል። በሀገር አቀፍ የዜጎች ፍላጎት ዳሳዊ ጥናት ህብረተሰቡ ያነሳቸውን ችግሮች የሚያቃልሉ ስራዎችን ማገዝ የመጀመሪያው የፕሮግራሙ ድጋፍ እንደሚሆን አስተባባሪዋ ገልጸዋል። ሁለት አይነት ድርጅት ነው የምንመርጠው። አንደኛው ክላስተር ሊድ ይባላል። ክላስተሮችን የሚያስተባብር የተለያዩ የባለድርሻ አካላቶችን የሚያስተባብር ድርጅት ነው። እሱን አወዳድረ ብለን እንመርጣለን። የፋይናንስ ድጋፍ እንሰጣለን። በዚህ አመት ሁለቱ ድርጅቶችን ነው የምንደግፈው። ድሬዳዋ ላይ ጥናት አካሂደን ነበር። የዜጎች የዳሰሳ ጥናት አካሂደን ነበረ። በዚህ ዳሰሳ ጥናቶች ውስጥ የመጣው ችግር ወይም ደግሞ ማህበረሰቡ ይፈታልኝ ብሎ ያነሳው ችግር አንደኛው የውሃ ችግር ነው። ሁለተኛ የመንግስት በጀት ግልጸኝነት ላይ ነው። በነዚህ ሁለት ጥናቶች ላይ ድርጅቶችን አወዳድረናል። የተወዳደሩ ድርጅቶች ተመርጠዋል። ገና የመጨረሻ ውሳኔ ያልተሰጠም። እነዚህ ድርጅቶች በ ዋነኝነት የሚሰሩት ምንድ ነው? ኋላ የሚሰሩ ባለድርሻ አካላትን የችግሩን ምንጭ የችግሩን መንስኤ፣ እንዲሁም ደግሞ ለችግሩ መፍትሄ ሊሆን የሚችል ከሚመለከተው አካላቱ ጋራ የማስተባበር የማቀናጀት ስራዎችን ነው የሚሰሩት። ለዚህም የሚሆን የበጀት ድጋፍና የማዊ ስልጠና የአቅም ማጎልበት ስራዎችን እንሰራለን ማለት ነው። በተከታይነት የሚደረገው ድጋፍ ደግሞ የሲቪል ማህበራትን የማጠናከር አላማ ያለው ነው። ሲቪክ ኢንኩቤተር ግራንት ይባላል። ይሄ ሲቪክ ኢንኩቤተር ግራንት የሚሰጠው ለማዕከል ነው የምንመሰረተው ይሄ ማዕከል የሀሳቦች የሚፈልቁበት የሚሸራሸሩበት ሰዎች ዜጎች የሚወያዩበት ብሎም ደግሞ የጀማሪ ድርጅቶች ደግሞ አቅማቸው የሚጎለበትበት ነባር ድርጅቶችን ያላቸውን ክፍተቶች ተለይቶ አቅም የሚያጎለብት ስልጠና የሚሰጥበት የምክክር መድረኩ ተሳታፊዎች መርሃ ግብሩ የሲቪክ ማህበራትን ለማጠናከር አስፈላጊ እንደሆነ ይናገራሉ። የድሬዳዋ ልማት ማህበር ሊቀመንበር አቶ ከተማ በቀለ፦ እንግዲህ የሲቪክ ማህበራት በህብረተሰቡ ውስጥ ገብተው የህብረተሰቡ ችግር ለመፍታት አንዱ ማነቆ የሆነባቸው የበጀት ችግር ነው አንዱ። ከዚህ አንጻር በዚህ መልኩ የተዘጋጁ እንደሰማነው ከሆነ ከፕሮግራሙ ወደ 50 የሚደርሱ የተለያዩ ፕሮጀክቶችን መተግበር የሚያስችል አለው የተያያዘ ነገር አለው። ከዛ አንጻር ሲቪክ ማህበራት አንደኛ በሰው ኃይልም በገንዘብም ከዚህ ፕሮግራም ወይም ፕሮጀክት ተጠቃሚ ነው የሚሆኑትና ጥሩ አጋጣሚ ነው አስባለሁ። ስራ አቃዊ የልማት ተነሳሽነት የተሰኘ መንግስታዊ ያልሆነ ድርጅት ኃላፊ የሆኑት አቶ ግርማ ቱፋም የበጀት ድጋፉ ለሲቪክ ማህበራት ሁሉና ወሳኝ ነው ይላሉ። የነዚህ ኢትዮጵያ ሲቪክ ኢንጌጅመንት እንትን ክሬቲቭ ስፖርት ባያደርገው ሲቪክ ማህበራት መንቀሳቀስ አይችሉም። በራሳቸው ስራውን እነሱ ያመጡታል፣ በበጀት እነዚ ይደግፉታል። ስለዚህ የዛሬው ቀድሞ እንዶ ወደ ስራው ከመገባቱ በፊት እንደ ሲአወርን ስክሌሽን ከሌላው ማለት ከሚመለከተው አካል ጋር አዌር ስክሌሽን እንዲፈጠር ማድረግ ለስራው መደላደል ይፈጥራል። በኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ሲሰራበት የነበረው መንግስት ያልሆኑ ድርጅቶችና የሲቪክ ማህበራት ህግ በቁጥርም በአቅምም እንዳይጠናክሩ አድርጎ ቆይቷል፣ እየተባለ ይተቻል። አሁን በዩስድ የተዘረጋው መርሃ ግብር በአንጻሩ ይህን ስንነት ቀርፎ ተቋማቱን ለማጠናከር የራሱ ሚና እንደሚጫወት በምክክር መድረኩ ላይ ተመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በመቀጠል ደግሞ ሩሲያ ማስተማር ስለጀመረቻቸው የአፍሪካ ቋንቋዎች እንነግራችኋለን። ሩሲያ የአፍሪካ ሀገራት ቋንቋዎች በሀገሯ የሕዝብ ትምህርት ቤቶች ማስተማር ጀምራለች። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ ይህንን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊው አቶ መድህን ተፈሪ በሴንት ፒተርስበርግ ግዛት ዩኒቨርሲቲ የአማርኛ ቋንቋ ትምህርት ሩሲያ መስጠት የጀመረችው ቋንቋዎችን ለዜጎቹ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑን ይናገራሉ። አስማማዬ ነው በዚህ ጉዳይ ላይ ቀጣዩን ዝርዝር አጠናቅረዋል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊ አቶ መድን ተፈሪ በሴንት ፒተርስበርግ ስቴት ዩኒቨርሲቲ የአማርኛ ቋንቋ መምህር ናቸው። የዩኒቨርሲቲው የኦሪንታል ስተዲስ የአፍሪካ ትምህርት ክፍል አማርኛ፣ ግዕዝ፣ ሰዋሊ፣ ሐውሳ እና ሌሎች አፍሪካ ቋንቋዎችን ለሩሲያን ያስተምራል። ማስተማር ከጀመሩ ሀያ አራት ዓመታት እንደሆናቸው የሚናገሩት አቶ መድህን ስለ መማር ማስተማሩ ሲናገሩም በሱ በትብረት ጊዜ ነው የመጣሁት። በሰማንያ ስምንት ዓመት ብረ ማለት ነው፣ የጋዜጠኝነት ትምህርትን ጨርሼ እዚህ ሀገር ቀርቼ እና በመጀመሪያ ደረጃ ይሄ ያለ አደለም። እኔ እንደ ፕሮፌሽናል እንትን የፊሎሎጂ አስተማሪ አይነት አደለ፣ ቋንቋው ተናጋሪ ተደርጌ ነበር። እና ቀላል ይመስለኝ ነበረ። ገባ ለማስተማር መጀመሪያ ስገባ፣ ልክ በጣም ብዙ ዝግጅት የሚጠይቅ ምክንያቱም የቋንቋ መሰራረቱ ከአውሮፓ ቋንቋ ጋር ተመሳሳይ ስላልሆነ ብዙ ጊዜ እና ምክንያቱም አማርኛ ሁል ጊዜ ግስ መቼነች መጨረሻ ላይ ነው የምትቀመጠው እና ያችን ግስ ገብቷቸው ሌላውን አለ አረፍተ ነገር ለመተርጎም ለመናገር ሲሞክሩ አላድም መጀመሪያ አካባቢ ከባድ ነበር፣ ግን ደስ ይላል። ዲፓርትሜንት ውስጥ እንደነገርኩ የአፍሪካን ስተዲ ዲፓርትሜንት ውስጥ አራት ቋንቋዎች ይሰጣሉ እና በአራት ዓመት አንድ ጊዜ ነው ወደ ስምንት ተማሪዎችን ይቀበላል። ማለትም በዚህ አመት አማርኛ የሚያጠኑ ተማሪዎችን ከተቀበለ ለሚቀጥለው ደግሞ ስዋሂሊ፣ ከዛ ደግሞ ሃውሳም ከዛ ደግሞ ማንዴ እና አራት አመት ተምረው በባችለር ሲመረቁ ነው እንደገና ሌላ ተማሪዎችን የምንቀበለው እና ወደ ስምንት ግሩፖችን አስተምራለሁ። በእያንዳንዱ ግሩፕ ውስጥ እስከ ስምንት ሰባት ተማሪዎች ይኖራሉ። የአፍሪካ ቋንቋዎችን በዚህ መልኩ በዩኒቨርስቲ ማስተማር ከጀመረች ከስልሳ ዓመት በላይ የሆናት ሩሲያ አሁን ደግሞ እንደ አማርኛ በምስራቅ አፍሪካ የሚነገረውን ሰዋህሊና በምዕራብ አፍሪካ የሚዘወተረውን የዮሩባ ቋንቋ በህዝብ ትምህርት ቤቶች ማስተማር እንደምትጀምር ከወራት በፊት አስታውቃለች። ይህም በአውሮፓ የአፍሪካ ቋንቋዎች በማስተማር የመጀመሪያ ሀገር እንደሚያደርጋት የብሪታንያ ዩኒቨርሲቲዎች ዓለም አቀፍ ግንኙነት ማህበር የተሰኘ ተቋም በዚህ ርዕሰ ጉዳይ ላይ ባወጣው ዘገባ አመላክቷል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ዮናስ አሽኔ ሀገራት ዲፕሎማሲያዊ ፖሊሲያቸውን ለማስፈጸም የተለያዩ ስልቶች እንደሚጠቀሙ ጠቅሰው፣ ይህን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል። ራሻም ይህን ስታደርግ የባህሉንም የታሪኩንንም ሁሉንም ግንኙነት በማንቀሳቀስ ተሳሚነቷ የዲፕሎማሲ ድጋፏ ከሌሎ ዓለም በተለይ ከአፍሪካ ጋር ወዳጅ ለመሆን የምጥርበት መንገድ ነው። ይሄ ትምህርታዊ ፋይዳ አለው። ለምሳሌ ፒኤችዲ ፕሮግራም በግዕዝ መጀመር ወይ አማርኛ ማስተማር መጀመር ለኢትዮጵያ የሚልከው ወይም ለስዋሂሊ ለሚናገሩ ሰዎች የሚልከው ትምህርታዊ ፍላንትን አለ። ወዳጅነትን የመዘርጋት፣ ወዳጅ የመሆን፣ ልብን የማራራት፣ ትረስትን የመገንባት የራሱ ፋይዳ አለው። በራሱ ሁለተኛ አማርኛ የሚማረው ሰው ማን ነው? የደህንነት አካላቶች ናቸው ወይ? የዲፕሎማሲ ሰዎች ናቸው ወይ? የኢኮኖሚ አማካሪዎቻቸው ናቸው ወይ? ሲው ሀይል የሚማሩት እነማን ማን ናቸው ብለን ስም ብንሰራ፣ ምናልባት እኔ ከጠቀስኳቸው ተቋማት ውስጥ የሚወጡ ባለሙያዎች ናቸው ተብሉት ብዬ አስባለሁ። ስለዚህ እሱ ሁለተኛው ትልቁ ሰፊው ጥቅማቸው ሊሆን ይችላል። በኋላ ተጽዕኖአቸውን፣ ወዳጅነታቸውንም ጥቅማቸውን ለማስከበር ይጠቅማቸዋል። ልክ በና አለም ወይም የኮንፊሽየስ ሴንተር እዚህ አፍሪካ ውስጥ ቻይንኛ ያስተምራል። ቻይንኛ ሲያስተምር ካልቸሩንም ባህሉንም በማስፋፋት ረገድ ሁለት በቻይና የሚሰሩ ቢሮክራቶችንም ባለሙያዎችንም ቻይናን ልባቸው ወደ ቻይና የሚያደላ ባለሙያዎችን ለማፍራት የማስተማር ፍላጎትም ብዙ ሰፊ ግብ ይዘው ነው የሚንቀሳቀሱት። ሀገራት በሚያደርጉት የዲፕሎማሲ ግንኙነት የተለያዩ መንገዶች እንደሚጠቀሙ የገለጹት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ናቸው። በአሁኑ ሰዓት ዓለም መንደር ስለሆነ እያንዳንዱ ቦታ መድረስ የሚቻለው በዚህ በፐብሊክ ዲፕሎማሲ ነው። በዚህ ምዕራባውያኑ አሁን ባለው ሁኔታ እንግዲህ አውሮፓን ብታይ ይሄ ብሔርተኝነቱ እየተስፋፋ ትንሽ የመቀነስ ሁኔታ ታይባቸዋለ። እንግዲህ ከዚህ አንጻር ደግሞ የበለጠ ደግሞ እየሆኑ የመጡት ቻይና፣ ራሻ፣ ቱርክም በተወሰነ መልኩ ብታየው ይህንን ጉዳይ በጣም ኤክስፕሎት እያደረጉት ለምን? አንደኛ በጣም የተረጋጋ ነው። ለረጅም ጊዜ መሄድ ነው። እያንዳንዱ ሰው የቤት ስራውን የሚወስድ በት ነው። ስለዚህ አሁን ከዚህ አንጻር ትክክለኛ እቅድ ነው የወሰዱት ብሎ መውሰድ ይቻላል። ቻይናም ራሽያም እንግዲህ ወደ አፍሪካ ሲመጡ ብዙ የተወሰነው የኮሎኒያል ግሪቫንሲዎችን የመቀስቀስ ሁኔታ ቢኖርም አዋጭ ነው። አሁን በዋናነት አሁን ዓለምን የሚመራው ይህ ፐብሊክ ዲፕሎማሲ የሚለው ነው። እንግዲህ የባህሉን ክፍል፣ የሃይማኖቱን፣ የንግዱን፣ የግል ግንኙነታችን ጭምር የሚሄድበት ነው። ይሄ ዲጂታል ቴክኖሎጂውን በጣም አግዞታል። የአማርኛ ቋንቋን የሚያስተምሩት አቶ መድን ሩሲያ ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑ ይናገራሉ። አላማውም ዜጎቿ የሌሎች ሀገራትን ባህልና ወግ እንዲያውቁና ለቀጣይ ስራዎቻቸው እንዲጠቀሙበት በማሰብ ነው ይላሉ። አማርኛ ሲያጠኑ ነው የኢትዮጵያንም በዛውም ባህሉ ታሪኩን፣ እና ሌሎችም ነገር ወጎችን፣ ሁሉ ነገር ያጠናሉ። እና እነዚህ ተማሪዎች ለምን እንትን የሚማሩት አንደኛ በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ ከአፍሪካ ማለትም ከኢትዮጵያ ጋር የሚኖረውን ግንኙነት በምን አይነት መንገድ አለ አይደለም መሄድ እንዳለበት ቀደም ብለው ባህሉን፣ ቋንቋውን፣ ታሪኩን ምናምን ስለሚያውቁ መረዳት ይችላሉ። እና አሁን እራሱ በኢትዮጵያ ያለው አምባሳደር አማርኛ ቋንቋ ያውቃል። እና እዚህ ሞስኮ የተማረ መሰለኛ አለ። ሞስኮ ዩኒቨርሲቲ ውስጥ የሚሰጣል። እና አንደኛ ግንኙነት ለመፍጠር ነው። ሁለተኛ የተለያዩ አለም አቀፍ ድርጅቶች ውስጥ እንዲሰሩ ነው። ሩሲያና ቻይና ቋንቋና ባህልን ጨምሮ የፐብሊክ ዲፕሎማሲ በመጠቀም በአፍሪካ ተጽዕኖአቸውን ለማሳደግ የሚያደርጉትን ጥረት አሜሪካን ጨምሮ በምዕራባውያን ሀገራት እየተዘነጋ የመጣ መሆኑን በማየት ክፍተቱን ለመጠቀም ጭምር ነው ይላሉ አቶ እንዳለም። አሁን ምዕራባውያኑ አሁን የፍራንኮፎኑ ብታያቸው በአብዛኛው ፈረንሳይኛ እንዲማሩ ነው እንጂ የራሳቸውን ቋንቋ እንዲጠቀሙና ምን እንዲሉ አልነበረም የአንግሎፎኖቹም ይሄ እንግሊዝም ተይዘው የነበሩት ሀያ አንዶቹም የአፍሪካ ሀገሮች ብትወስድ እንግሊዝኛ እንዲማሩ ነው የሚበረታቱት እንጂ የራሳቸውን አይደለም። ስለዚህ የኮሎኒያል ሌጋሲ ያመጣውን ክፍተት እነሱ ደግሞ ፖዘቲቭሊ ገልብጠውት ማለት ነው እንዲጠቀሙ ነው አሁን እያስቻለ። ይሄ በጣም ሴንሲቲቭ ነው እንደምታውቀው፣ የቋንቋ ጉዳይ የባህል ጉዳይ ሴንሲቲቭ ነው። ስለዚህ እንደገና አታችመንቱ ደግሞ ኢሞሽናል አታችመንቱ ደግሞ ሀይ ነው። በዚህ ውስጥ እንግዲህ አስበው ዲፕሎማሲ ጨዋታ ሲገባበት በጣም ጠንከራ ነው። በጣም አጥንተው የገቡበት ነው። የምዕራባውያን አገራት ከአፍሪካ ጋር ያላቸው ግንኙነት የሚቃኙባቸው ተቋማት ራሳቸውን ከጊዜ ጋር አላደሱ የሚሉ ዶክተር ዮናስ በበኩላቸው ይህም አዳዲስ ዲፕሎማሲያዊ ስልትን እየተጠቀሙ ላሉት እንደ ሩሲያና ቻይና ያሉ ሀገራት እድልን የፈጠረ ነው ይላሉም። ድሮ የምዕራቡ ዓለም የራሱ የሆነ ካልቸራል ሴንተሮች ነበሩት። በጣም ንቁ የሆኑ የጣሊያን፣ የፈረንሳይ፣ የእንግሊዝ የተለያዩ የባህል ማዕከሎች ነበሩ፣ ንቁ ነበሩ። ግን አሁን ደብዝዘው ብዙም ከፍቲ ስራ ሲሰሩ አንሰማ የሌሎቹ ሀገሮች አሁንም ንቁ ነው። በተለይ የቻይና ሰፊ በየዩኒቨርሲቲው ትልልቅ ተቋማትን ገንብተው እየሰሩ ነው። በጃፓንም ተመሳሳይ የአማርኛም፣ የሌሎችም ትምህርቶችን በጃፓን ሲሞክሩ እናያለን። ምዕራቡ ግን ያንን ሲያደርግ ዓለም አቀፍም ወይም ብሔራዊ ተቋሞቻቸው ክሪኤቲቭ የሆኑ አዳዲስ ነገሮች አንሰማም። በዚህ መከላት መሰት ምክንያት አፍሪካም እስያም ወደ ሌሎች ግንኙነቶቹ እየሰፉ እየዳበሩ እየሄዱ ይመስላል። እንግዲህ በዚህ ውጥንቅጥ ውስጥ ነው ምዕራቡ ዓለም መሪነቱን እያጣ ነው የሚባለው፣ በኢኮኖሚ ብቻ ሳይሆን እንደዚህ አይነት ክሬኤቲቭ መንገዶችን የመጠቀም ነገር ብዙ አናይ። ሩሲያ ከአፍሪካ ቋንቋዎች በተጨማሪ የአውሮፓና የእስያ ሀገራት ቋንቋዎች እንደምታስተምር የሚናገሩት አቶ መድን ግን ቀደም ብላ በዩኒቨርሲቲ አሁን ደግሞ በዚህ ትምህርት ቤቶቿ የአፍሪካ ቋንቋዎችን ማስተማሯ ተጽዕኖዋን ለማስፋት ካላት ፍላጎት ጋር መያያዙ አያስማማቸውም። ተጽዕኖም ለማሳደር የሚለው እንኳን ለእኔ ብዙ ተቀባይነት የለውም። ግን ያው እንዴት ነው ስለ አፍሪካ የበለጠ እውቀት እንዲኖራቸው ከልጅነታቸው ጀምሮ ተማሪዎች በፍላጎት የሚካሄድ ነው። ለወደፊት ከአፍሪካ ጋር የበለጠ ጥሩ ግንኙነት ለመመስረት ጥሩ ግንኙነት የምትመሰረት ከሆነ ደግሞ የበለጠ እንግዲህ ስለ ሀገሩ ምንነት ጠንቅቀ ብታውቅ የተሻለ ነው። ከዛ አንጻር ይመስለኛል እንጂ ተጽዕኖ ማሳደርማ በተለያዩ ነገሮች ማሳደር ይቻላል። እንደዚህ አይነት የዲፕሎማሲ አካሄዶች ሁሉም ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚወስዷቸው እርምጃዎች አካል ናቸው የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለን ሴ ግን የአፍሪካ ሀገራትም ይህን በመረዳት ማንኛውንም ውሳኔ ከራሳቸው ጥቅም ብቻ መመዛ ይኖርባቸዋል፣ ሲሉ ይመክራሉ። በተለያዩ ቋንቋ ሊዳረሱባቸው ይችላሉ። በባህላቸው ሊመጡ ይችላሉ። በሌላም ሊመጡ ይችላሉ። አፍሪካውያን ማወቅ ያለባቸው ምንድን ነው? መሰረታዊ ጥቅማችን ያውም ዘለቄታ ጊዜያዊ አይደለም። ዘለቄታዊ ጥቅማቸውን ነው ማየት ያለባቸው። በዚህ መንገድ በቋንቋ በባህል ብቻ ስለተመጣ ዘላቂ ጥቅምን ያስጠብቃሉ ማለት አይደለም። ስለዚህ ያንንም ተረድተው እነሱም ተዘጋጅተው በፖሊሲ ደረጃ ማለት ነው ወጣቶቻቸውንም ልቃኑንም ጭምር ኮንሸስ የማድረግ የማሳወቅ ብሔራዊ ጥቅሙን ይሄ ዋነኞቹ ሚባሉትን ብሔራዊ ጥቅሞች ላይ እየተዋውቀው በዚህ መልክ አስፈላጊውን የዲፕሎማሲ ሂደት ወይም መስተጋብር ማስኬድ ይኖርባቸዋል። በሩሲያ በአሁኑ ወቅት የትምህርት እድል ተሰጥቷቸው እየተማር ያሉ ከሰላሳ ሺህ በላይ አፍሪካውያን እንደሚገኙ የአገሪቱን ተቋማት ጥናትን ዋቢ ማድረግ ብሪታንያ ዩኒቨርሲቲ ዓለም አቀፍ ግንኙነት ማኅበር ባወጣው ጽሑፍ አስፍሯል። ይህም ሩሲያ የአፍሪካ ሀገራትን ቋንቋዎች ከማስተማር በተጨማሪ እየተገበረችው ያለ የፐብሊክ ዲፕሎማሲ ስልት አካል ተደርጎ ተወስዷል። ለአሜሪካ ድምፅ አስማማው አየነው፣ ዋሽንግተን ዲሲ። አስማማው አየነውን በእጅጉ አመሰግናለሁ። በመቀጠል ደግሞ ኬኔዲ አባተ አንድ እውቅ ወጣት የሙዚቃ አቀናባሪ ያስታውቀናል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው የሙዚቃ ፍቅር ያደረበት ገና በልጅነት ዕድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሀይ ስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው ያው የሙዚቃ ህይወት። እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው ምክንያቱም የማህበረሰብ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ በቃ ልክ ሲፈቀድልኝ በቃ እና ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ የቆየሁትን እንትን ለማከከስ ያልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ዘርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪዎ ሰማው እና እንዴኮ በቃ ያለቀ አሬንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደምብ ሳውንድ ካገኘ በቃ ኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃውያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ባንድ ለባንዱ የነበረው በጀት የሚያደረጉ ትልልቅ ሰዎች ነበሩበት እና የንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታለሁ የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ሕይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ እንደ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይ እሱ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ ያንን ማቅረብ ቻለን። እና በጣም ጥሩ አጋጣሚ እና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም እያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው የምረሳው። ሁሉን ተናድጄም ከሆነ እረሳዋለሁ። የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የመሄድ ነገር ስላለ ማለት ነው። እና እድለኛንን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ሕይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት፣ መጀመሪያም ስጀምር ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ፣ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። አድማጮቻችን ለምሽቱ የያዝነው ዝግጅት እየተጠናቀቀ ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከሃያ ዓመታት በፊት የቀድሞው የሱዳን ፕሬዝደንት አልበሺር ዐመፅን ለማስቆም በሚል የጅምላ ቅጣትን እንደ መፍትሄ በመጠቀማቸው በዳርፉር ሁከት በመታየት ላይ መሆኑን የሚያመለክቱ ሪፖርቶች የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ደርሰውት እንደነበር በማስታወስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። በተመድ የአሜሪካ የሕግ አማካሪ የሆኑት ማርክ ሲሞኖፍ ከ20 ዓመታት በፊት ጥቃት የፈጸሙት አንዳንድ ቡድኖች አሁንም ከ20 ዓመታት በኋላ ያንኑ ድርጊት መቀጠላቸውን ይናገራሉ። ከ20 ዓመታት በፊት በፈጸሙት ሰቆቃ ቅጣት ያልተቀበሉት አንዳንዶች ቡድኖች አሁንም ከ20 ዓመታት በኋላ ከዘር ማጥፋት በተረፉት ማኅበረሰቦች ላይ ሰቆቃ በመፈጸም ላይ ናቸው። የፈጥኖ ደራሽ ኃይሎች ከ20 ዓመታት በፊት ያወገዝነውን ተመሳሳይ ሁከት በመፈጸም ላይ ናቸው። ቦሳን መሠረት ያደረገ ግድያ፣ የተስፋፋ የጾታ ጥቃትና ዘረፋ በመፈጸም እንዲሁም ንብረት በማቃጠል ላይ ናቸው። በተመሳሳይ ልክ እንደዚህ በፊት ሁሉ የሱዳን ጦር አባላት ሰዓት ካርቱምን ዳርፉርና ሌሎችንም ቦታዎች በቦምብ በመደብደብ ላይ በመሆናቸው የሲቪሎች ሕይወት አደጋ ላይ ወድቋል። የፍጥኖ ደራሽ ኃይሎችና የአረብ ሚሊሻ አጋሮቻቸው አረብ ያልሆኑትን ማኅበረሰቦች በተለይም ማሳሌት የተባሉትን ማኅበረሰቦች ኢላማ በማድረግ ላይ ናቸው። በመላ ሱዳን በሴቶችና ልጃገረዶች ላይ ሆን ተብሎ የሚፈጸመው የጾታ ጥቃት በምንጋራው ሰብአዊነት ላይ የተቃጣና የሚያስቆጣን ጉዳይ ነው። በሱዳን ፍትሕን ለማስፈን ሲባል የቀድሞ የአልበሺር ሚኒስትር ዴታ የነበሩትን አህመድ ሐሩንን ለመያዝና ለፍርድ ለማቅረብ መረጃን የሚሰጡ ግለሰቦችን ለመሸለም አሜሪካ የጦር ወንጀለኞችን በተመለከተ በያዘችው የሽልማት ፕሮግራም ውስጥ እንዲካተቱ አድርጋለች። በሱዳን ፍትሕን ማስፈን የዓለም አቀፍ ማኅበረሰብን ሙሉ ጥረት የሚጠይቅ ጉዳይ እንደሆነ ማርክ ሲሞኖፍ ማመልከታቸውንና በአገሪቱ ተጠያቂነትን ለማስፈን ለሰብአዊ ቀውሱ ምላሽ ለመስጠት እንዲሁም የሱዳን ሕዝቦች ለሰላም ያላቸውን የወደፊት ተስፋ እውን እንዲሆን በጋራና በፍጥነት መሥራት እንደሚገባ ጥሪ ማስተላለፋቸውን ጠቅሶ የዛሬው ርዕሰ አንቀጽ መልእክቱን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራን የቆየችው ደግሞ ብርሃን ኃይሉ ናት። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተሚያ ይሁንላችሁ። ደናደሩ Jangan yeah.